የሴራሊዮን ዋና ከተማ ፍሪታውን ከንቲባ ኢቮን አኪ ሶየር ከፍተኛ አድናቆት ያገኙ ሴት ናቸው። ከተማቸውን በበርካታ መንገዶች አሻሽለው በዘርፈ ብዙ ጉዳዮች ግንባር ቀደም አድርገዋታል። ፍሪታውን በአሁኑ ወቅት 160 ማጠራቀሚያዎችና የዝናብ ውሃ መሰብሰቢያዎች የተገጠሙለት የፍሳሽ ቆሻሻ ማጣሪያ ሥርዓት ባለቤት ነች። ከፍተኛ የጎርፍ መከላከያዎችም ተበጅቶላታል። ከመጸዳጃ ቤቶች የሚወጣው ቆሻሻ በፍሪታውን ወደ ብስባሽ ማዳበሪያ፣ ባዮጋዝና የማብሰያ ከሰል ይቀየራል። እነዚህ ሥራዎች ለማገዶ የሚቆረጠውን ዛፍ በመቀነስ የደን ሽፋንን ለመጠበቅ እገዛ ያደርጋሉ። የሴራ ሊዮን ዋና ከተማ የውሃ አቅርቦት ዘላቂ ማሻሻያ ተደርጎለታል። ከፀሐይ በሚመነጭ ኃይል የማጣሪያ ሥርዓት ባለቤት የሆኑ የውሃ መቸርቸሪያ መደብሮች በአሁኑ ወቅት ለበርካታ ማህበረሰቦች ንጹህ የመጠጥ ውሃ እያቀረቡ ነው። ይህ በመደብሮቹ አማካኝነት የራሳቸውን ቢዝነስ እንዲያካሄዱ በመፍቀድ ወጣት ሴቶችን ማበርታት ብቻ ሳይሆን ውሃ በሚቀዱበት ወቅት ከሚገጥማቸው የወሲባዊ ጥቃት ሰለባ የመሆን ዕድላቸውን ይቀንሳል። የጀርመን አፍሪካ ፋውንዴሽን በፍሪታውን የተከናወነውን ሥራ አስደናቂ፣ አስገራሚና መሸለም የሚገባው በማለት ገልጾታል። በዚህም ምክንያት ኢቮን አኪ ሶየር ለዘላቂ የከተማ ልማትና አካባቢያዊ ተሳትፎ የጎርጎሮሳዊ 2024 የጀርመን አፍሪካ ሽልማት ተሰጥቷቸዋል። ቁርጠኝነታቸው የማይናወጥ ተብሎ ተወድሷል። ሸላሚው ድርጅት እንደሚለው ደረጃ በደረጃ ፍትሃዊ፣ ዘላቂና ሊኖርባት የሚገባ ከተማ የመመስረት ርዕያቸውን ተግባራዊ አድርገዋል። የከንቲባዋ ጥረት ቢሯቸው ከሚፈልገው የላቀ እንደሆነ ድርጅቱ ገልጿል። አኪስዌር የተወለዱት በሴራሊዮን ቢሆንም ጋናን ጨምሮ በተለያዩ ሀገሮች ኖረዋል። ትምህርታቸውን ሲያጠናቅቁ የ56 ዓመቷ ወይዘሮ በለንደን ለ25 ዓመታት የፋይናንስ ባለሙያና ኦዲተር ሆነው ሰርተዋል። በሴራሊዮን መንግሥት ውስጥ ተሳትፎ ማድረግ የጀመሩት በጎርጎሮሳዊው 20142015 የኢቦላ ወረርሽኝ በተቀሰቀሰበት ወቅት ነው። በጎርጎሮሳዊው 2023 ከፍተኛ ተቀባይነት ያገኙት ፖለቲከኛ ለሁለተኛ የሥልጣን ዘመን ድጋሚ ተመርጠዋል። በፕሮጀክቶቻቸው አኪስዌር ቱሪዝም፣ የቆሻሻ አወጋገድ መሠረተ ልማትና የአረንጓዴ ኢኮኖሚ ልማት የሥራ ዕድልና መዋለ ንዋይ ፈጥረዋል በማለት የጀርመን አፍሪካ ፋውንዴሽን ስኬታቸውን አብራርቷል። አኪስዌር በፈጠራ ሐሳቦቻቸው ተሽከርካሪዎች በሀገራቸው ጎዳናዎች የሚያደርጉት እንቅስቃሴ እንዲሻሻል ያበረታታሉ። የትራፊክ መጨናነቅና የከባቢ አየር ብክለትን ለመቀነስ የሚረዳ ተንጠልጣይ የገመድ መጓጓዣ በፍሪታውን ለመዘርጋት የአዋጭነት ጥናት እንዲካሄድ ማድረጋቸውን በምሳሌነት ይጠቀሳል። እቅዱ ተግባራዊ ከሆነ በቂ መጓጓዣ የሌላቸው የፍሪታውን መንደሮች ነዋሪዎች በፍጥነት ወደ ማዕከላዊ የከተማዋ ክፍሎች መድረስ እንዲችሉ ይጠቅማል። የመጓጓዣው ተጠቃሚዎች አረንጓዴውን ተፈጥሮ በመንገዳቸው ላይ እንዲመለከቱም እድል ይፈጥራል። ፍሪታውን የዛፎች ከተማ በሚል በጀመሩት ዘመቻ የከባቢ አየር ለውጥ ተጽዕኖን ለመግታትና በከተማዋ ዙሪያ የሚገኘውን ደን ይዞታ ለመጠበቅ 977 ሺህ ዛፎች ተተክለዋል። ከዚህ በተጨማሪ ዘመቻው ዛፎቹን ለተከሉና ለሚንከባከቡ ነዋሪዎች የገቢ ማግኛ ዕድል የፈጠረ ነው። በዚህም ምክንያት ፍሪታውን ለሌሎች ከተሞች በአርአያነት የምትታይ ይሆናለች። የደቡብ አፍሪካ አስተዳደራዊ ዋና ከተማ ፕሪቶሪያ ከፍሪታውን ምክር ከሚሹ መካከል ነች። የጀርመን አፍሪካ ፋውንዴሽን እንደሚለው በአፍሪካ ላሉ የፖለቲካ መሪዎች በተለይ በውሳኔ አሰጣጥና በአተገባበር ረገድ ነዋሪዎችን ቀጣይነት ባለው መልኩ እንዲሳተፉ ለማድረግ አኪሶየር አርአያ ናቸው። ለከተማዋ የተዘጋጀው የረዥም ጊዜ ልማት እቅድም የከንቲባዋ ሀሳብ ነው። ከፖለቲከኞች በተጨማሪ የንግዱንና የሲቪል ማህበረሰቦች ተወካዮችን በእቅዱ ዝግጅት አሳትፈዋል። በአረንጓዴና አምራች ዘርፎች በሥራ ፈጠራ ላይ በማተኮር በከተማችን ለሚመጣው ትውልድ ኢኮኖሚያዊ ዕድገትንና ብልጽግናን እንፈጥራለን ብለዋል። አኪስ ዌር የጀርመን አፍሪካ ፋውንዴሽን የዓመቱ ተሸላሚ አድርጎ እንደመረጣቸው ይፋ ሲያደርግ፣ አኪስ ዌር ደስታና ታላቅ ክብር ይሰማኛል ሲሉ ለዶችቨለ ተናግረዋል። ይሁንና ሽልማቱን ለመላ ሀገሪቱ የተሰጠ እንጂ የግል እውቅና አድርግ ያልመለከተውም ያሉት ከንቲባዋ ከተማችንን ለመለወጥ የያዝነውን እቅድ ለማሳካት በሚተጉ የሥራ ባልደረቦቼና በፍሪታውን ነዋሪዎች ስም ሽልማቱን እቀበላለሁ ብለዋል። ይህ ጉዞ ከፈተናዎች ነፃ አልነበረም። ነገር ግን የሰራነው ሥራ በሀገር ውስጥ ብቻ ሳይሆን በዓለም አቀፍ ደረጃ እውቅና በማግኘቱ እጅግ በጣም አመሰግናለሁ ብለዋል። የጀርመን የታችኛው ምክር ቤት ወይም ቡንደስታግ ፕሬዚደንት ባርብል ባስ ከ20 በላይ ከሚሆኑ እጩዎች መካከል በዳኞች ተመርጠው አሸናፊ ለሆኑት አኪሶየር ሽልማታቸውን በመጪው መስከረም 26 ይሰጣሉ። ከጎርጎሮሳዊው 1993 ጀምሮ የጀርመን አፍሪካ ፋውንዴሽን ለዴሞክራሲ፣ ለሰላም፣ ለሰብአዊ መብቶች ለዘላቂ ልማት፣ ለጥበብ፣ ለባህል፣ ለጥናትና ምርምር እንዲሁም ሌሎች ማህበራዊ ጉዳዮች በአፍሪካ ከፍ ያለ አስተዋጽኦ ላበረከቱ ሽልማቱን ሲሰጥ ቆይቷል። የጀርመን አፍሪካ ፋውንዴሽን በተለያዩ የፖለቲካ ክበቦችና በአጠቃላይ በጀርመን ሕዝብ ዘንድ ስለ አፍሪካ የተለየ ግንዛቤ እንዲኖር የሚያበረታታ ወገንተኛ ያልሆነ ድርጅት ነው።